ይኸው እንግዲህ ተስፋውን አሰፋ ዮሐንስ አለሙ እና ጓደኞቻቸው የሚባሉ አሜሪካን ሀገር ዳላስ ቴክሳስ የሚኖሩ ወንድሞች ናቸው። የገዙ ሎት እሺ፣ እናታችን አሚን። ነገር አልፋልን። አሁን ነው ድጋሜ ደግሞ እኛ ከገባው እንግዲህ ወደ አሁን አመት ሊሆነኝ ነው። ወደ አስር ወር ወደ ዘጠኝ ወር ነው። እንደ እድሜው አይደለም። ጥሩ እየሄደልን ነው። ወደዚህ ስራ ወደዚህ የበጎ አድራጎት እንቅስቃሴ እንግዲህ የተለያየ ነገሮች ሊያስገቡ ይችላሉ። ያው አንዳንዴ በቃላትም ላትገልጻቸው ትችላለህ ውስጥ የሚሰማ ነገሮች አሉ። ግን በብዛት የአቅመ ደካሞች ገንዘብ ጥየቃ ወደ የተለያዩ ሰዎችን ወደ እኛም ወደ እኔም በዚህ ዝም ብለ ባለ ቁጭ ብለን ይመጣሉ። አይደለም በዛ ሰዓት ልብሳቸው ሽሾ ገላቸውን በእንደዚህ አይነት ትንሽ ቆሻሽ ብሎ ስታይ ለምን እነዛን ነገሮች ወደ ጥሩ ነገር ቀይረን ቀይሬ በጎ ስራ ቢሰራ እነዚህም ሰዎች ያርፋሉ የሚል ነገር እንትናል። ከዛ ነው ቀይቀጠል ነው እየቀየረ መታ መልኩን ከዛ ውጪ የተለያዩ የበጎ አድራጎት ስራዎች መስራት እንቀጠልን ማለት ነው። እንደዛ ነው እንግዲህ። ዘካሪያስ አንተና አጋሮች በመሆን የተለያዩ ሰዎችን የሚደግፉ ስራዎችን ስትሰሩ በማህበራዊ መገናኛዎች ላይ ትታያላችሁ በብዛት የምትታወቁባቸው ስራዎች የትኞቹ ናቸው? እንደ አዲስ ለሚሰሙ አድማጮች እስቲ ንገረን። ምንድን ምንድን ነው የምታደርጉት? በብዛት የምንታወቅበት በምንድን ነው? ለቤት እንክብካቤ፣ አቅመ ደካሞችን ቤት ማደስ። በወዳና ላይ ያሉ ሰዎች አረጋውያን አረጋውያት ሲሆኑ ሆነው ስናገኛቸው ተንቀሳቀ ፍራሽ ቤት አለች፣ እሷን አሰርተን ከፍራሽ ከብርድ ልብስ ጋር እንሰጣለን። ቤት እናድሳለን። በብዛት የምንታወቀው ገላ አጥበን ልብስ በማልበስ ነው፣ በብዛት የምንታወቀው ማለት ነው። አሁን በዚህ በኮቪድ ምክንያት ትንሽ ክፍተት ተፈጥሮብን ያው ወደ ሌሎች የበጎ አድራጎች ስራ እንትን ብለና ያው ራሱንም እየሰራ ነው ነው ከኮቪድ ኢትዮጵያ ውስጥ ገባ ከተባለ ጀምሮ ሰዎች ግንዛቤ እያስጠበቅን ገንትን እጅ እያስታጠብን ምናምን ያለ ነው።

የኮቪድ-19 ነገር ካነሳ ብዙ ችግሮችን እያባባሰን እንደሆነ ይሰማል በእናንተ ስራ ላይስ ምን አይነት ጫና ፈጠረ የተረጂዎች ብዛት እና አይነት ጨምረዋል ተቸግረን ማያውቁ ሰዎች አንተ ጋር ይመጣሉ አንዳንዴ ሞራልህም ሁሉ የራሴን ይነካል በጣም ምክንያቱም የሆነ ሰዓት ላይ ሰጭ የነበሩ ሰዎች ተቀባይ የሚያጎርሱ የነበሩ የራሳቸው ጎራሽ የሚያበሉ የነበሩ ራሳቸው ሌሎች መብላት የሚፈልጉ ሆነው ታገኛቸዋለህ። በዚህ በበሽታ ምክንያት አብዛኞቹ ደግሞ እኛ ደግሞ ቀርጸን ችግረኞችን ቀርጸን ማህበራዊ ሚዲያ ላይ ለቀን ነው እርዳታ የምናገኘው። እነዚህን ሰዎች አብዛኞቹን ደግሞ ቀርጾ ለመልቀቅ በጣም አስቸጋሪ ነው። ምክንያቱም ከብዙ አንግል ማለት ፍላጎት ላይኖራቸው ይችላል፣ ነገ ከነገ ወዲያ ወደ ትክክለኛው መስመር ሲመጣ ሰዎች በእኛ ላይ እንዳይዘባበቱብን ምናምን ስለምንፈልግ ባንቀረጽ ካልተቀረጹ ደግሞ ሰው አይቶ ለመርዳት ይቸገራል፣ እና ይህን ይህን ችግር ፈጥሮብናል ሊልህ የሚችለው እንግዲህ። ዘካርያስ በማህበራዊ መገናኛዎች ላይ እናንተ ከምታግዟቸው ሰዎች ጋር የተደረጉ ቪዲዮዎችን አሰራጭተህ አይቻለሁ። ሁሉም ማለት ይቻላል አሳዛኝ ታሪክ ያላቸው ናቸው። በአጭር ውስጥ የማትረሳቸውን የተወሰኑትን ታሪኮች ንገር ልል አድማጮች አንዳንዴ ምን ይገጥመሃል መሰለ የሆነ ጊዜ ላይ በዚች ሀገር ትልቅ ስራ የሰሩ እናቶች አባቶችን ታገኛለህ። በብዛት ግን አሁን በጣም እየተቸገርኩ ያለሁት ነገር በጣም የሚገርም በሚገርም ሁኔታ ጎዳና ላይ ወድቀው የምናገኛቸው አቅመ ደካሞች ወታደሮች፣ በፊት ወታደር የነበሩ ሰዎች ነው። ይሄ ነው ወይ ዋጋው እንላለን አንዳንዴ፣ እናዝናለን። እኛ ወጣቶች ነን። ነገ ከነገወዲያ ሀገር የሆነ ሀገር ቢደርስባት ወታደር ሆነ ሌላ መልኩ ሀገራችን ለማገልገል እንፈልጋለን። ግን እንደዚህ አይነት ሰዎች ይሆን ላይ በውትድርና ሀገራቸውን ያገለገሉ ሰዎች ወድቀው፣ ቆሽሸው፣ ርቧቸው፣ ጠምቷቸው የሚያነሳስቧቸው ጎዳና ላይ እናገኛቸዋለን እና አብዛኞቹ የሬዲዮ ኦፕሬተር የነበረ በዚህ አድባሬ ወረራ ጊዜ የሬዲዮ ኦፕሬተር የነበረ አንድ ሰው አግኝተናል። ባለስልጣናት የነበሩ በደርግ ዘመነ መንግስት ያገኘነው ሰው አለ። ዶክትሬት ያለው በዚህ ወደ ሰራተኛ ሰፈር ላይ ያገኘነው አልገላውን አጥበን ልብሱን አልብሰን በጣም በሚያሳዝን ሁኔታ ወድቆ ያገኘነው ሰው አለ። ብዙ ብዙ ልትል ትችላለህ ያው ከጊዜ አንጻር ግን ይህንን ነው የሚችለው። መሰል ስራዎችን በየቀኑ ለመስራት ከግለሰብ አቅም በላይ የሆነ ወጪ የሚጠይቅ ይመስለኛል። ምን አይነት ድጋፍ ነው ከበጎ አድራጊዎች የምትፈልገው? እንዴትስ ነው የምታሰባስበው? ይሄ ስራስ ነገ ምን ደረጃ ላይ ነው ደርሶ ማየት የምትፈልገው? አዎ፣ እንግዲህ እንግዲህ የምንመኘው ነገር ሁሉም ሰው ችግሩ ተቀርፎለት ብናይ ደስ ይለናል። በመጀመሪያ ግን እኛን ማለት እኛ የምንረዳቸውን ሰዎች ለማግኘት በስልክ ቁጥራችን በዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሰባት ሀምሳ ሁለት እንደዚሁም ደግሞ በአካል ደግሞ ጎጃም በረንዳ፣ አዲስ አበባ ጎጃም በረንዳ የሚባል ቦታ ወለጋ ሆቴል ፊት ለፊት እዛ ሊያገኙን ይችላሉ። ግን በወደፊት እኔ ማየት የምፈልገው እኛ የደረስንበት ቦታ፣ እኛ ልንረዳቸው የሄድንበት ቦታ ያሉ ሰዎች ችግራችን ተቋርፎ በቃ አተዋል አይዛ የሚረዳን ሰው አጣን የምንልበት ሰን የሚረዳችሁ ሰው ተገኝቷል የምንልበት ደረጃ ላይ ምክንያቱም፣ የሆነ ጊዜ ላይ ልንረዳ ሄደን አይ የሚረዳ ሰው ስላጣን ምንም ማድረግ አንችል የምንልበት ጊዜ አንዳንድ ስለሚገጥመን እኔ የምፈልገው እግሬ የረገጠበት ቦታ አንድ ምስኪን ሰው ከ በማህበራዊ ሚዲያ ላይ አስተዋውቄ ያን ሰው ወዲያውኑ እንዲረዳ ማየት ነው ህልሜ ማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ዘካሪያስ ኪሮስ በጣም በጣም፣ እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም።